በሌላ በኩል ደግሞ ኦሮሚያ ውስጥ በጉጂ ዞን እየተካሄደ ነው ስለሚባለው እስር የአፋን ኦሮሞ ዝግጅት ክፍላችን ባልደረቦች ያጠናቀሩት ዘገባ አለ። ሰሎሞን ክፍሌ ያቀርበዋል። በኦሮሚያ ክልል በጉጂ ዞን ጎሮዶላ ከተማ የህዝብ ተቃውሞ ለወራት ሲካሄድ ከቆየ በኋላ በአሁኑ ጊዜ በእስር ላይ የሚገኙ ወደ ሀያ አንድ የሚጠጉ ሰዎች ከወረዳው ወደ ሌላ ቦታ መወሰዳቸውን የአካባቢው ነዋሪዎች ይናገራሉ። ፍርድ ቤት በዋስ እንዲለቀቁ ቢያዝም እስካሁን ያለመለቀቃቸውን የጎሮዶላ ነዋሪ አቶ ብርሃኑ ጎዳና ለኦሮምኛ ክፍል ባልደረባችን ነሞ ዳንዲ ገልጸዋል። ያን ዶላ ኡመተ በጉጂ ዞን በጎሮዶላ ወረዳ ውስጥ ሕዝቡን እየደበደቡና እያሰሩ ናቸው። በአሁኑ ሰዓት ብዙ ሰዎች እየታሰሩ ነው። የሚታሰሩበትን ምክንያት አናውቅም። ሀያ አንድ የሚሆኑ ሰዎችን ወደ ነገሌ ከተማ ወስደዋቸዋል። ለስልጠና ትፈለጋላችሁ ብለው ሕዝቡን እዛ እያከማችሁ ናቸው። ብዙ ሰዎችም በተቅማጥ በሽታ እየተጠቁ ነው። የጎሮዶላ ነዋሪዎች ያሰሙትን ቅሬታ አስመልክቶ የወረዳው የጸጥታ ቢሮ ኃላፊ አቶ ዲርቦ ጂሎ ሰዎቹ የታሰሩት ሰልፍ ወጥተው ሳይሆን ረብሻ የሚፈጥሩ የከተማ ቦዘኔዎች በመሆናቸው ነው ብለዋል። ገንዳ ዱቆ በዱኮ ሰራንሰር ከተማ ውስጥ የኦሮሚያን ባንዲራ ቀደው ያቃጠሉ የተወሰኑ ሰዎች ታስረዋል፣ ሰልፍም አልነበረም። ቦዘኔዎች ትምህርት ቤት ገብተው ባንዲራ ቀደው ህዝብ የሚገለገለበትን የውሃ ቧንቧም ሰባብረዋል። የወረዳው የጸጥታ ቢሮ ምክትል ኃላፊ በጉጂ ዋና ከተማ ነገሌ የታሰሩት ሰዎች ትምህርት ተሰጥቷቸው በቀናት ውስጥ ይለቀቃሉ ብለዋል። በወረዳው ማረሚያ ቤት የታሰሩት ደግሞ ጉዳያቸው ተጣርቶ በዋስ እየተለቀቁ ናቸው ሲሉ አስረድተዋል።